The Voice of America. ትናንት ከዓለም አቀፉ የአባቶች ቀን በበለጠ የበርካቶችን የፌስቡክ ገጽ ያጣበበው የመገናኛ ብዙኃንን አጀንዳ ያጥለቀለቀው ርዕሰ ጉዳይ በምስራቃዊው ንፍቀ ክበብ የታየው የፀሐይ ግርዶሽ እንደነበር መስፍን አራጌ ከደሴ ዘግቧል። ወደዚያው ንለፍ። ይህ በህይወት ዘመን አንዴ ያጋጥማል የተባለለትን ክስተት ለመታደም ወደ ታሪካዊዋ የላሊበላ ከተማ ካቀኑት ታዋቂ ሰዎች አንዱ የስነ ፈለክ ተመራማሪው መጋቤ ሐዲስ ዶክተር ሮዳስ ታደሰ ናቸው። ነው የታየው አኑላር ሶላር ኤክሊፕስ ቀለበታማ ፀሐይ ግርዶሽ ነው። ክስተቱ የጀመረው ሩብ ጉዳይ ለአንድ ላይ ነው። ፕላኔት ቬኑስ ቀድማ ስታይ ነበረ። ከዛ አስራ ሁለት ከአስር አካባቢ ፀሐይ ወጣች። ከዛ ለአንድ ሩብ ጉዳይ ላይ ያው ማለት ይህን ግርዶሽ መመልከቻ መነጽር ያላቸው ብቻ ነው ይሄን ማየት የሚችሉት። የኢንፍራሬድና አልትራቫዮሌት ጨረርን የሚከላከል ጨረቃ መታ ስትጋረድ በደንብ አድርጎ ውስጧን ጭምር የሚያሳየን መነጽር ነው። ለአንድ ሩብ ጉዳይ አካባቢ መግባት ጀመረች ጨረቃ። ከዛ እየጋረደቻት መጣች። ትንሽ ድንግዝግዝ ሲል የሌሊት ወፎች ወጡ። በጣም ይገርም ነበረ። ከዛ ልክ ሁለት ሰዓት ላይ እሳታማ ቀለበት ሰርታ መታየት ጀመረች ለአንድ ደቂቃ። በጣም አስገራሚ ነበረ ክስተቱ ከዛ ወዲያው ፕላኔት ቬኑስ ሜርኩሪ ሜርኩሪ ቀን ላይ መታየት ጀመሩ፣ ግራና ቀኝ ፀሐይ ተሰልፈው በጣም ይገርም ነበር። እስከ ሶስት ከሩብ ድረስ ጨረቃ እየወጣች ወደ ሌላኛው ክፍለ ብርሃኗ ጀምራለች። የጨረቃ ግርዶች ብዙዎች የተለመደ ነው ይላሉ። የፀሐይ ግርዶች ግን ያልተለመደ ነው ይላሉ። እና ያልተለመደ የሚያደርገው ነገር ምንድን ነው? በእርግጥ ግርዶሾች በየቦታው ይከሰታሉ። ቢያንስ በዓመት ሰባት ጊዜ ይከሰታል። የጨረቃን ደምረን ከቆጠርም ከሰባት አይበልጥም። የዘንድሮ ስድስት ኤክሊፕስ ነው የነበረው። ግን ይሄ ትንሽ የዘንድሮ ግ ብዙ ሺህ ዘመን ልናየው ማንችለው ግጥምጥሞች ነው የተገጣጠመበት። አንደኛ ፀሐይ፣ ጨረቃ፣ መሬት በሁሉም ግርዶች ላይ አንድ መስመር ይሰራሉ። የአሁኑ ግን ትንሽ ለየት የሚለው ሰመር ሶልስቲስ፣ የበጋው ሰሜን ንፍቀ ክበብ ረጅሙ ቀን የሚባለው ዛሬ ነው። ሰመር ሶልስቲስ ገጠመ፣ ስካይ ክሮስ ገጠመ። ስካይ ክሮስ ምንድን ነው? በሰማይ ላይ ያሉ መስመሮች አሉ፣ እሱም ትክክለኛ መስመሩን የያዘ ሁለተኛ፣ በጣም ትንሽ ፍሬንጅ የሆነው ነገር ፕላኔት ቬኑስ እና ሜርኩሪ ከፀሐይ ጎን መታየት ብቻ ሳይሆን ዛሬ ሁሉም ፕላኔት ሴቶች ወጥተው ነበረ። ስካይማፕ ያለው ሰው በቀላሉ ወደ ምዕራብ ዞር ሲያደርግ ሳተርን፣ ጁፒተርና ማርስ ሰልፍ ሰርተዋል። በፊት ደግሞ በስተ ምስራቅ አቅጣጫ ሜርኩሪና ቬኑስ ሰልፍ ሰርተዋል እና ይሄ ነገር ትንሽ ለየት ያለና ከተለመደው የግርዶሽ ነገር ወጣ ያለ ነገር ነው። አንዳንድ የህብረተሰብ ክፍሎች የጭንቀት የፍርሃት ምንጭ ከማድረግ አልፎ የክፉ ጊዜ መገለጫ አድርገው በስጋት ሲመለከቱት የነበረበት አጋጣሚ አለና ይህ አይነት የተፈጥሮ ክስተት ሲከሰት አብሮ የሚከተሉ ነገሮች ምን ሊኖሩ ይችላሉ? ይሄ እንግዲህ እንደ አለማችን ይዞ ምን ሊመጣ ይችላል ወደፊት የምናየው ይሆናል። ነገር ግን ሁለት አይነት ምልከታዎች ነው በተመራማሪዎች እየቀረቡ ያሉት። አንደኞቹ ወደ ጎልደን ኢራ የምንሸጋገርበት ወይም ወደ ወርቃማ ዘመን ኤጆፊንላይትመን ፍጹሞ ደሆነ ወደ ዘመን አብረሆች ምድራችን ልትሸጋገር ይችላሉ የሚል ፖዘቲቭ የሆነ ነገር ያስቀመጧሉ። በሌላ በኩል ኤስትሮይድ እና ሜትሮይድ የመሳሰሉት በሰሜኑ ንፍቀ ክበብ ላይ መግነጢሳዊ ሀይል ወይም በዘርፉ ተመራማሪዎች ማግኔቲ ኤሌክትሪክ ፊልድ የተባለውን በማዛባት የዓለምን ካርታ ጨምሮ በቴሌኮሙኒኬሽን በበረራ ቴክኖሎጂ ላይ አሉታዊ ተጽዕኖ ያሳድራሉ የሚሉም አልጠፉም። እንደ ዶክተር ሮዳስ ክስተቱን ለመታደም በርካቶች በጉጉት ሲጠብቁ ቆይተዋል። ይሁን እንጂ እየጠበቅነውን ያህል አላገኘንም ያላላገኘንም ከናካቴውም ግርዶሹ ለመከሰት ያየ ነው ምልክት የለም ያሉም አልጠፉም። አሁን የታየው ሙሉ የፀሐይ መጋረድ አይደለም፣ ቀለበሳማ የፀሐይ ግርዶሽ ነው የታየው። በቀለበሳማ የፀሐይ ግርዶሽ ጊዜ ፀሐይ ፓርሻሊ ነው እንትን የምትለው የተወሰነውን ክፍል አዎ ደግሞ ያለ ኤክሊፕስ ቢኖርም ያንንም ልናይ አንችልም፣ መነጽር ማለት ነው። በትክክል ያለዛ መነጽር ማየት ክስተቱን አይቻልም። ብዙዎቹ መነጽሩን ስላላደረጉት ምን ተከናወነ ፀሐይ ላይ ሊያዩ አይችሉም። ወደ ሰባ ፐርሰንት ደቡብ አዲስ አበባን ይዞ ሰማንያ ፐርሰንት እዚህ ያለሁበት ደግሞ ወደ ዘጠና ስምንት ፐርሰንት ነበረ የግርዶሱ ነገር። አስተያየታቸውን ለአሜሪካ ድምጽ ሬዲዮ ያደረሱት ግለሰቦች የግርዶሽ መከላከያ ተብሎ ከመንገድ አዟሪዎች ላይ ከመቶ ብር በላይ አውጥተው መነጽር መግዛታቸውን ጠቁመዋል። መጋቢ ሐዲስ ዶክተር ሮዳስ ግን ሰዎች ደረጃውን ያልጠበቀ መነጽር እንዳይገዙ አጥብቀን ለማስጠንቀቅ ሞክረናል ይላሉ። ይሁን እንጂ መንግሥት ይህን ታሪካዊ አጋጣሚ በሚገባ መልኩ ትኩረት ሳይሰጠው አልፏል የሚል ትችት አላቸው። ዶክተር ሮዳስ በቂ ዝግጅት ማድረግ ይገባ ነበረ። መነጽሮች በብዛት መምጣት፣ ወደ ክፍለ ሀገር ሁሉ መከፋፈል ይችሉ ነበረ። እነዚህ ነገሮች አልተደረጉም። ኋላ የሚመጣሉ ሲባል በኮቪድ አስራ ዘጠኝ ምክንያት በረራው ተሰረዘ። መነጽሮ የነበረው አዲስ አበባ ብቻ ነው። ግጅሶች ነው ያስመጡት ያው አንድ ሳምንት ሰዓት ሲቀረው አካባቢ ሌላ ክፍለ ሀገር አልተሰራጨም። በተለይ በቴሌቪዥን ሁሉም ቤት ቁጭ ብሎ መነጽሩ የሌለው ቢያንስ መደረግ ነበረበት። አይ ቲንክ ትግራይ ቲቪ ነው ላይቭ ስትሪሚንግ የነበረው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ